ፕሮፌሰር ጥላሁን አደራ በቨርጂኒያ ኮመንዌልዝ ዩኒቨርሲቲ የቤተሰብ ሕክምናና የህብረተሰብ ጤና ዲፓርትመንት ኤፒዲሚዮሎጂ ዲቪዥን ሰብሳቢ። እስካሁን አወዛጋቢ ሆኖ ያለው በጤና ባለሙያዎች ዘንድ ሳይቀር የተለያዩ ታዮች የሚሰነዘርበት ጭንብል የማድረጉ ነገር ወይም ማስክ የማጥለቁ ሁኔታ እንዱ በኩል አስፈላጊ ነው ጠቃሚ ነው የሚል ነገር አለ። በእርግጥ ማስኮቹ የተለያዩ ናቸው። ሰርጂካል ማስክና መደበኛ የሆነ ስታንዳርድ የሆነ ማስክ መልበሱ ሰርጂካል ማስኩ በእርግጥ ሁለት እስከ ሶስት ሰዓት ድረስ እሱም ቢሆን መቀየር መቻል ያስፈልገዋል። እንዳይተላለፍም እንዳይቀበልም ያግዛል። ሌሎቹ ግን እንዳያስተላልፍ ብቻ እንጂ ቫይረሱን ስለማይከላከል ያን ያህል ዋጋ የለውም። ላለማስተላለፍ ብቻ ነው የሚያግዘው። ከዛ ውጪ ማስክ ማድረጉ በራሱ እንዳውም በህመሙ ያለበት ሰው ቢያስነጥስ እዛው ቫይረሱ ስለሚቀር እንዲያውም የበለጠ የተከማቸም እንደገና መልሶ ወደ ውስጥ የመሳብ ነገር ይኖራል የሚሉ የተለያዩ ክርክሮች አሉና፣ ይህን ጭንብልን አስመልክቶ ያለው የባለሙያዎች አመለካከት የተለያየበት ምክንያት ምንድን ነው? ጭንብልን አስመልክቶውም በጣም አወዛጋቢ የሆነ እንዲያውም አወዛጋቢነቱ በባለሙያዎች ዘንድ ነው ያለው። ጭንብልን አስመልክቶ ባለው የመጀመሪያው የአሜሪካው ሴንተር ፎር ዲዚዝ ኮንትሮል የሚባለው ድርጅት መግለጫ የሚያወጣው ስለዚህ ጉዳይ እስከዚህ ሳምንት ድረስ ኤፕሪል ሶስት ድረስ የነበረው አቋም ይህንን ጭምብል ወይም ደግሞ ማስክ ፌስ ማስክ የምንለው እሱን ማድረግ አስፈላጊ አይደለም የሚል አቋም ነበረው። በኤፕሪል ሶስት ግን ይህንን አቋሙን ቀየራል። ደብሊው ኤች ኦ ወርልድ ሄልት ኦርጋኒዜሽን፣ የዓለም የጤና ድርጅትን ደግሞ እንደዚሁ የሆነ አቋም ነበረው። አሁን ይህንን አቋም በግፊት ይሆናል ያንን ሀሳብ ወደ መቀየር ደርሰዋል። እንዲያውም መግለጫ አውጥቷል፣ ሴንተር ፎር ዲዚዝ ኮንትሮል አትላንታ ያለው። አጨቃጫቂ የሆነበት ምክንያት ቀድም፣ አሁን አንተ ብለኸዋል፣ እንደዚህ ያለውን ነገር ባይሆን ጥሩ ነው የሚሉት ሰዎች የሚያቀርቡት ሀሳብ ምንድን ነው? አንደኛ ፌስ ማስክ ወይም ደግሞ ሰርጂካል ማስክ የሚባለው ለጤና ሰራተኞች የህይወትና የድነትና የሞት ጉዳይ ነው። ሰው ሁሉ ሄዶ ይሄንን ከገዛ በገበያ ላይ ለሚያስፈልጋቸው ሰዎች ስለማይኖር የማያስፈልገው ሰው ሁሉ ያንን ገዝቶ ገዝቶ ቤት ያስቀምጣል። እንደዛ አይነቱ ችግር እንዲፈጠር አንፈልግም የሚል አንድ አሁንም ድረስ ያለ ሀሳብ ነው። ከዛ በተረፈ ሁለተኛው የሚባለው ምንድን ነው? ይሄ የውሸት ተስፋ ነው የሚሰጠው የሚላል የውሸት ተስፋ ይሄ ፎልስ ሴንስ ኦፍ ሴኪሪቲ የሚሉት የውሸት ተስፋ ይሄ ሰው እፊቱ ላይ አፉ ላይ አድርጎ ቢሄድ የሆነ ጨርቅ ወይም ደግሞ የሆነ ነገር ቢያደርግ ያ ከኮሮና ቫይረስ ሊከላከልለት አይችልም። እና ይሄ ሰው ግን አሁን እኔ አድርጌያለሁ፣ ስለዚህ ደህና ነኝ ብሎ ይሄ ሶሻል ዲስታንስ የሚባለው ከሰዎች ራቁ የሚባለውም ነገር እጃችሁን ታጠቡ የሚባለውም ነገር ምን ያስፈልጋል? እኔ እንደሆነ ይሄን አድርጌያለሁ ብሎ አጉልን ዲዝናና ምክንያት ይሆነዋል የሚል ስጋት አላቸው፣ ይህንን ቴስ ማስክ ያደረገ ሰው ሌላው ደግሞ ችግር አለ የሚሉበት ምን አለ አንድ ሰው እፊቱ ላይ ማስክ ካደረገ ወይም ደግሞ ጭንብል ካጠለቀ የተለመደ ነገር ስላልሆነ አስር ጊዜ በእጁ ያንን መንካቱ አይቀርም። ያንን እየመላለሰ ከመታ መልሶ ደግሞ አይኑን ታሸ፣ በዛው እጁ በሽታውን የበለጠ ለማዛመት ምክንያት ይሆነዋልና ባይሆን ጥሩ ነው የሚሉ እነዚህን ምክንያቶች ነው የሚሰጡት። ነገር ግን አሁን ከቅርብ ጊዜ ወዲህ በተለይም ደግሞ ቻይና ይሄ በሽታ ከተከሰተ ወዲህ የተደረጉትን ኮንትሮል ሊሆኑ ትራያልም ባይሆኑ የተደረጉ ፖፑሌሽን ቤዝ በህዝብ ላይ የታዩ ጥናቶች ጥናቶች እንኳን ለማለት አስቸጋሪ ነው፣ ብቃት ያላቸው ጥናቶች ስላልሆኑ። ነገር ግን የሚያመለክቱት እነዚህ ምንድን ነው ከተለያዩ ሀገሮች የሚያመለክቱት፣ አንደኛ አንድ ሰው ይሄን ጭንብል ቢያጠልቅ እሱ ራሱ በሽታውን ለሌላ ሰው እንዳይሰጥ ይሆናል። ካፉ ከአፍንጫው የሚወጡት ነገሮች በሙሉ እዛው ጭንብሉ ላይ ስለሚቀሩ ያንን ሰው ከዚህ በሽታ ይጠብቀዋል፣ ሌላውን ሰው ይጠብቀዋል። እርግጥ ሽፋኑ የሚደረገው ምናልባት ቫይረሱን ሙሉ በሙሉ ሊያግደው አይችልም ይሆናል። ይሁን እንጂ ብዙውን የማገድ ኃይል አለው። እንዳውም አንድ ጥናት የሚያመለክተው ምን ይላል? ይሄ እንግዲህ የታወቀው ዋና ለዚህ ተከላካይ የሚባለው ኤን ናይንቲ ፋይቭ ይባላል። የንትን የጭንብሉ አይነት ይሄ ሐኪሞች ነርሶች፣ በተለይም ደግሞ በጣም የተጎዱ ሰዎች ይህንን በሚያደርጉበት ጊዜ የሚጠቀሙበት ነው። ፕሮሲጀር የሚደረግላቸው ፕሮሲጀር ለምሳሌ በአንገታቸው ላይ የሚሰረፍሱ ለማድረግ በሚደረገው ላይ የዛ ላይ የሚወጣውን ለመከላከል ይሄ ዋናው ኤን ናይንቲ ፋይቭ የሚባለው ጭንብል ነው። እሱ ኤን ናይንቲ ፋይቭ የሚባልበት ምክንያት ዘጠና አምስት በመቶ የሚሆነውን የሚመጣውን አቧራም ሆነ ቫይረስም ሆነ ባክቴሪያም ሆነ ይከላከላል ብሎ የመንግስት ድርጅት የሰጠው ቁጥር ነው። እነዚህን አሁን እኛ ሌሎች ሰዎች ያድርጓቸው የሚባሉት ለምሳሌ እነዚህ የጨርቅ ሰው ራሱ ቤቱ ሰፍቶ እንኳን አሁን በየቦታው ልብሰሰፊ ሁሉ ይሰፋዋል። እንደውም ሰዎች በየቤታቸው እነሱሳ ምን ያህል ነው የሚያግዙት? ለመከላከል ምን ያህል ነው ሲባል አሁን ቅርብ ጊዜ በዚህ ሰሞን የተደረጉ ጥናት የሚያመለክተው ከሀያ እስከ በ- በመቶ የሚሆነውን የቫይረስ የመከላከል ኃይል አለው። ይሄ በቤት ውስጥ የሚሰራው፣ እርግጥ ዝም ብሎ ማንም ጨርቅ አይደለም። የጨርቁ መደረብ አለበት። ከመደረብ ውስጡ ደግሞ የሚገባ ሶስተኛ ሌየር አለ። ልክ የሚሰጠው መመሪያ መሰረት አንድ ሰው በቤቱም እንኳን ቢሰፋው ያ ብቃት ባለው መልክ ለተወሰነ ያህል እርዳታ ይሰጣል። ይሄ ደግሞ ተደጋግሞ በጥናትም ሆነ እንዲሁ በኦብዘርቬሽን የታየ ነገር ስለሆነ ሴንተር ፎር ዲዚዝ ኮንትሮል በዚህ ምክንያት አሁን ሰዎች ማስክ አድርጉ፣ ወደ ሱቅ በምትሄዱበት ጊዜ፣ ወደ ግሮሰሪ ስትሄዱ፣ ወደ ፋርማሲ ስትሄዱ፣ ሰው ወዳለበት ቦታ በምትሄዱበት ጊዜ ያንን ቤታችሁ የሰራችሁትንም ቢሆን ወይም ደግሞ የሆነ ነገር አራችሁና አፍንጫችሁ ላይ አድርጋችሁ ሂዱ ብሏል። ከትላንትና ወዲያ ነው የተሰጠው፣ እና በጣም አዲስ። አታርጉ አታርጉ ሲባል ቆየና አሁን አርጉ የሚባለው ምንድን ነው? ይሄ የሆነበት ምክንያት ሲታይ፣ በሚዛን ቅድም እንዳልኩት ጥቅምና ጉዳት አለው በአንድ በኩል፣ ጥቅምና ጉዳት አለው በሌላ በኩል። ሁለቱ ግን በሚዛን ሲታይ ማድረጉ ማንም ሰው ከቤቱ ሲወጣ ያንን ጭንብል ማድረጉ ከሞላ ጎደል በሚዛን ጥቅሙ ከጉዳቱ ይበልጣል። ስለዚህ አድርጉ የሚባለው አሁን የተያዘው በዚህ ምክንያት ነው። ሌላው አንዱ ተዳግሞ የሚነሳው ከሕክምና ባለሙያዎች የሚሰጡ ማስጠቀያዎች እንደ ቅድመ መከላከል ለዚህ ለኮሮና ቫይረስ ሶሻል ዲስታንሲንግ ተዳግሞ ይነሳል። ያ ምን ማለት ነው? በሰዎች አእምሮ ውስጥ የተቀመጠው ከአንድ ሰው እስከ አንድ ሰው ያለ አካላዊ ርቀት ላይ ብቻ ውስን በሆነ መልኩ የሚገነዘቡ ሰዎች አሉ። ከዛ ውጭ የዚህ ማህበራዊ ርቀት ወይም አካላዊ ርቀቱ በምን መልክ ነው የሚተረጎመው? ምን ማለት ነው? ጠቀሜ አንድ ጠቀሜታው ምን ያህል ነው? ሁለተኛ ግለሰብ ቤተሰቦች ምን ማድረግ ይችላሉ? በቤት ውስጥ ህዝብ መገኛ በሆኑባቸው አካባቢዎች ላይ በስራ ቦታ ወይም በትምህርት ቤቶች በመሳሰሉት ቦታዎች ላይ ሲገኙ ግለሰቦች ምን ማድረግ አለባቸው? ሶሻል ዲስታንሲንግ ሲባል ትርጓሜው ምን ያህል የሰፋ ነው? ከአንድ ሰው እስከ አንድ ሰው ካለው አካላዊ ርቀት ባሻገር ቅድም ስለ ጭምብሉት ለማስ በምንናገርበት ጊዜ አወዛጋቢ እንደነበረ አንስተናል። ይሄ ግን ምንም አወዛጋቢ አይደለም። የአካላዊ ርቀት የሚባለው ነገር ማንም ባለሙያ ኤፒዲሚዮሎጂስት ይሄ አካላዊ ርቀት ትልቅ ጥቅም እንዳለው ነው። ትልቅ አንደኛው ጥቅም በመጀመሪያ ነገር ያው አንዱ ሰው በሽታውን ለሌላው ሰው እንዳይሰጠው ርቀት ይሶላል። ያ ስድስት ፊት የሚባለው ነገር ወይም ደግሞ ሁለት ሜትር የሚባለው ርቀት ያንን ያደርጋል፣ እንዳይሰጠው ያደርጋል። ስድስት ፊት ወይም ደግሞ ሁለት ሜትር በቂ ነው ወይ የሚባለው ደግሞ አሁን ጥናት ላይ ሲታይ ደግሞ አንዳንድ ነገሮችን አምጥቷል። እሱን እንትውና ያው ስድስት ፊት ወይም ደግሞ ሁለት ሜትር ርቀት ከሰጠ አንድ ሰው በሽታው እንዳይዙ ይሆናል፣ ለሌላ ሰው በሽታውን እንዳያስተላልፍ ይሆናል። ይሄ ደግሞ ምንም አጨቃጫቂ አይደለም፣ እሙን ነው። ያን ሰው ይጠብቃል። ትልቁ ነገር ደግሞ ከዛ ሰው ራሱን ከመጠበቁ አንስቶ አልፎ ደግሞ የዚህ በሽታ ቁጥጥር ስር መዋል የሚችለው ይሄ የአካል መራራቅ አካላዊ ርቅ ካለ እንጂ ያንን እምቢ ታል ወይም ደግሞ ሰዎች ከሰዎች ጋር እንደልባቸው የሚቀላቀሉ ከሆነና ይህንን ችላ የሚሉት ከሆነ በሽታው ማለቂያ የለው ማቆሚያ አይኖረውም። ለዚህ ነው አሁን ትምህርት ቤቶች የተዘጉት። እኔ የዩኒቨርሲቲ መምህር ነኝ እና አሁን እኔ ተማሪዎችን በሙሉ መመክረውም ማስተምረውም ኦንላይን ላይ በኮምፒውተር ነው ማስተምራቸው። ብዙዎቹ በኮምፒውተር ስክሪን ላይ ዙሪያውን ይመጣሉ፣ አያቸዋለሁ፣ ያዩኛል፣ በቪዲዮ ነው ይሄ ግዴታ ሆኖ ነው እንጂ ፊት ለፊት ብንሆን ይመረቃል። ብዙ አይነት ሰው በየቤቱ ሆኖ የሚሰራበት ምክንያት የዚህን ወረርሽኝ ለማቆም ነው። ለማቆም የሚቻለው ደግሞ እንዲህ ያለውን አካላዊ ርቀት የምናደርግ ከሆነ ነው። ያ ካልሆነ በሽታው ማቆሚያ አይኖረውም። አንዱ ለሌላው፣ ሌላው ለሌላው እየሰጠ ያ በሽታ ይሄዳል። አሁን ይሄን ካል በኋላ ይሄንን እኮ እናንተ በአውሮፓና በአሜሪካ እንደዚህ የምትኖሩ ሰዎች ይህንን ትላላችሁ። እኛ ኮ የምንኖረው ኢትዮጵያ ነው። ኢትዮጵያ ውስጥ ደግሞ ብዙ ሰው ተሳክቶለት ሆኖለት ሁለት ሜትር ርቀት በሄደበት ቦታ ለማድረግ ከተሞቹ ብዙ ህዝብ አላቸው። በየቤት ውስጥ እንዴት አድርጎ ነው ሰው እንዴት አድርጎ ነው ራሱን ያን ያህል ርቀት የሚያደርገው ይሄ የሚሆን ነገር ነው ወይ የሚል የሚል ጥያቄ አለ። ይሄ በእርግጥ እውነተኛ ችግር ነው። ግን ችግር እንደሆነ ብናውቅም እንኳን አድርጉ ከማለት አንመለስም። ለምን መፍትሄው እሱ መሆኑን ስለምናውቅ ስለዚህ ምንድን ነው የምናደርገው ጭንብሉን ፊት ላይ ማድረግ አንዱም ዋና ለኢትዮጵያ በተለይ በአሁኑ ጊዜ ዋና የምንለው ነገር ቴስቲንግ አድርጉም አንልም፣ ይሄ ዳግኖስቲክ ቴስት ምክንያቱም ዳግኖስቲክ ቴስቱ ራሱ እንኳን እና ኢትዮጵያም፣ እዚህም ችግር አለ በቂ የለም። ነገር ግን ማስክ ማንም ልብስ ሰፊ ሰፍቶ አንዱ ለሌላው ሊሰጥ የሚችለው ነው። እንደውም እኔ የምለው ምንድን ነው በአሁኑ ጊዜ ጥሩ ስጦታ ለምትት ከፈለጋችሁ፣ ስፉና ሰርታችሁ ማስክ መስጠት እንዴት ትልቅ ጥሩ ስጦታ ነው ምናለው። ይሄ አካላዊ ርቀት አስቸጋሪ ቢሆንም እንደ ኢትዮጵያ ባለው ኅብረተሰብ አስፈላጊነቱ እየተሰመረበት በተቻለ መጠን ያ እንኳን በማይቻልበት ሁኔታ ውስጥ በምንሆንበት ጊዜ፣ ለዚህ ነው ያንን ጭንብል ማስኩን ፊታችን ላይ ማድረግ ያለብን። የዚህም ፍቱንነት የታወቀ ነው። በአካል ርቀት ለዚህ ወረርሽኝ ለማቆም ትልቅ ማስተዋጽኦ አለው። በአሜሪካን ሀገር ውስጥ የዳያስፖራ አንድ ካውንስል አለ፣ ለዚህ ለኮሮና ቫይረስ መከላከል የጤና ባለሙያዎች ካውንስል አለ። እና ያ ካውንስል አሁን ትላንትና ያወጣው መግለጫ አለ። ይሄ መግለጫ ወደ ኢትዮጵያ ይደርሳል። ይሄ መግለጫ የሚያመለክተው ማስክ ማድረግ ወይም ደግሞ ይህን ጭንብል ማድረግ በጣም አስፈላጊነቱን ከለማስረጃው መግለጫ ወጥቷልና እሱን ስሙ ሲደርስ ብዙዎች እሱን ተመልክተው ይጠቀማሉ ብዬ ተስፋ አደርጋለሁ። በእርግጥ ቅድም እንዳነሱት የዚህ የርቀቱ ጉዳይ አወዛጋቢ ነው ብለዋል። እዚህም አውስትራሊያ ውስጥ አሁን አካላዊ ርቀት ከአንድ ነጥብ አምስት ሜትር ክፍተት መካከል ነው ከሰው ሰው እንዲሆን የሚደረገው አሜሪካ ስድስት ፊት ወይም ሁለት ሜትር ነው እንግሊዝም እንደዚሁ ሁለት ሜትር ድረስ ነው የሆነው። ይህ የሆነበት ጉዳይ ለምንድን ነው ልዩነቱ? አውስትራሊያ ነጥብ አምስት ሶጋ ሁለት፣ እንዲሁም ሌሎቹ ቅድም እንዳነሱት ከዛም በላይ ሊሆን ይገባል ርቀቱ ምክንያቱም የቫይረሱ የርቆ የመሄዱ ሁኔታ ከዛም አልፎ መሄድ ስለሚችል የሚሉም የተነሱ ነው። የዚህ የርቀቱ ሁኔታ የተወሰነው ከምን አኳያ ነው? አካላዊ ርቀቱ አካላዊ ርቀቱ የታየው ምንድን ነው ላብራቶሪ ኮንዲሽን ውስጥ አንድ ሰው እንዲህ ስል ተደርጎ እነዚህ ድሮፕሌት መሬት ሳይወድቁ ምን ያህል ጊዜ ምን ያህል ርቀት ይጓዛሉ፣ የሚለውም በላቦራቶሪ ኮንዲሽን ነው እንግዲህ ማለት ነው። የላቦራቶሪ ኮንዲሽን እና የእውነተኛው ይለያይ ይችላል በሚታይበት ጊዜ ከአንድ ነጥብ አምስት እስከ ሁለት ሜትር ድረስ ባለው ጊዜ ውስጥ ይወድቃሉ። እንግዲህ እንደዛ ቀጥቦ ሊሰጥ የማይችልበት ምክንያት የእያንዳንዱ ድሮፕሌት ምራቅ ያዘለ እርጥበት ያለው ካፋችን የሚወጣው እንደየ ክብደቱ አንዳንዱ ትልቅ ክብደት አለው። አንዳንዱ ደግሞ ክብደቱ በጣም አነስተኛ ይሆናል። አነስተኛ ክብደት ያለው ርቆ ይሄዳል አብዛኛው። ስለዚህ በአማካይ ነው አቨሬጅ ተደርጎ አቨሬጅ ከአንድ ነጥብ አምስት እስከ ሁለት ስድስት ፊት የሚባለው ያው ሁለት ሜትር ባይሞላም እንደዚህ ከአንድ ነጥብ አምስት እሱ ነው አሁን አጨቃጫቂው፣ ከአንድ ነጥብ አምስት እስከ ሁለት ለምን ለምን አንዷን ጥቅጭ አድርጋቸው አትነግሩንም የሚል አይደለም አጨቃጫቂ። አሁን ማጨቃጨቅ የጀመረው ምንድን ነው ከሁለት ሜትር በላይ ሲሄድ የለም ኤርቦርን የሚባል ከሆነ ይሄ በሽታ ኤርቦርን አየር ላይ የሚተንሳፎ ለረዥም ጊዜ የሚቆይ ይሄ ማለት ምንድን ነው? የሚያስፈራ ነሱ። ይሄ ማለት አንድ ሰው ስሎ ምሳሌ አንድ ሱቅ ውስጥ ሆልዌ ውስጥ ስሎ ቢያል አንተ እዛ ሆልዌ ላይ ስትደርስ የለም ያዘው ማንም ሰው የለም። አንተ ግን እዛ ውስጥ ጉም ደመና ሰርቶ ነው ይሄደው ያሰሉ አንተ ግን አይታይም። ያ በዛ በምታልፍበት ጊዜ እነዛ ቫይረሶች ሰውነት ውስጥ ይገባሉ፣ ይይዛል። ያ ነው ኤርቦርድ የሚባለው። በእንደዛ አይነት የመተላለፍ እድል ሳለዋል የለም ወይ፣ በላብራቶሪ ከንዲሽን ከተደረገ እና በእውነተኛው ሲሆን የለም ወይ የሚል ጥያቄ ተነስቷል። ግን አሁን ሰውን ማሰራራትና እንዴት የሚኖር እስከሚል ማድረስም ደግሞ አይገባም። ስለዚህ በአብዛኛው ይህ በሽታ የሚተላለፈው በድሮፕሌት ኢንፌክሽን፣ ይህም ደግሞ ቅድም እንዳልነው ሲናገር፣ ሲተነፍስ ወይም ደግሞ ሲስል ወይም ደግሞ ሲያነጥስ፣ ያ ደግሞ ስድስት ፊት ርቀት ካለው ከዛ ወዲያ መጨነቅ አያስፈልግም የሚል የህዝብ የተሰጠ መመሪያ አለ። ግን አሁን ወደፊት እነዚህ የድሮፕሌቶቹ አይነቶች ለምሳሌ ኩፍኝ ኩፍኝ አሁን ለምሳሌ በጣም ቶሎ ተጋቢ በሽታ ነው። ምክንያቱም አንደኛ እነሱ ለብዙ ጊዜ ተንሳንፎ ይቆያል ደንትናይ በአየር ላይ ስለዚህ ነው ኩፍኝ በጣም ቶሎ ቶሎ የሚጋባው። እና እንደነ ኩፍኝ ቢሆን ይሄ በሽታ የበለጠ ብዙ ሰዎች ያሳምምና ይገል ነበር። ግን አይደለም፣ አይደለም። የታዩተርስ በምንመለከትበት ጊዜ ሲታይ ከዘጠና ዘጠኝ ምናምን በላይ የሚሆነው ሰው በዚች በስድስት ፊት ርቀት ወይም ደግሞ ከአንድ ነጥብ አምስት ከሁለት ሜትር ባለ ርቀት ጊዜ ውስጥ ያሉ የተነፈሰባቸው ሰዎች ወይም የተሳለባቸው ሰዎች መሆናቸው ታይቷል። ነገር ግን ከዚህ ውጭ አይደረግም አይሆንም ብሎ ግን ማለት አይቻል። ቅድም የኢትዮጵያንም ሁኔታ አንስተዋል። በተለይ እንደ ኢትዮጵያ ላለ አገር ወይም በታዳጊ አገሮች ውስጥ የዚህ አይነቱ ማህበራዊ ርቀት ወይም አካላዊ መራራቅ ወይም ደግሞ ጭንብል የመልበሱ ለብዙ ሰዎች አዋኪ ነው። ከኑሮ አቅም አኳያ የህዝቡ አቅም ብቻ ሳይሆን የመንግስትም አቅም የዚያኑ ያክል የተዳከመ ነው። በድጎማ በእርዳታ የሀገር በጀት የሚመደብበት ሀገር ነው። በዚህ አይነት ሁኔታ ውስጥ ግለሰቦች በራሳቸው ምን ምን ሊጠቀሙ ይችላል? ዋነኛ ብለው የሚመክሩት ነገር ምን ይሆናል? በነገራችን ላይ ማህበራዊ ርቀት አልለውም። ይሄንን እኔ አሁን አንተ ያለኸው አውስትራሊያ፣ እኔ ያለሁት አሜሪካ። ነገር ግን አሁን ሀሳብ ላሰ በመለዋወጥ አልተራራቅንም። እንዲሁም ብዙ የአንተን ስሜት ሊሰማኝ ይችላል። የአንተ ሁኔታ ሊገባኝ ይችላል። ይም ደግሞ እንደዚህ ይላል። አንዳንድ ሰዎች አይ የመጣው ይምጣ እንዴት ከእንትን ተለይቼ አላደርግም የሚሉ ሰዎች ሰምቻለሁ። እሱ የአካላዊ ርቀት ነው የምናደርገው። ያ ደግሞ ያንን ሰው ስለምንወደው ነው። ምናልባት እኔ ልጅ ሚስ እንደሆን በምን አውቃለሁ፣ ገና አሲምፕቶማቲክ የምባለው ሊሆን ይችላለሁ። ወይም ደግሞ ስሜቱን ያላሳየሁት ገና ስለክፍቴ፣ ግን ስሜቱ ገና ያልታየብኝ ሊሆን ይችላለሁ። ስለዚህ ለምወዳቸው ሰዎች እንዲያው አልቀርባቸውም ስለምወዳቸው። በዛ አይነት ማየት መጀመር አለብን። ሌላው አሁን አነሳኸው የመከላከሉ ጉዳይና በተለይም ደግሞ ጭንብል የማግኘቱ ጉዳይ የኤፒደሚዮሎጂስት ስለሆንኩ የማየው እንዴት ነው፣ አሁን ኢትዮጵያ ውስጥ ያለው ችግር በዚህ በኮሮና ቫይረስ ምክንያት ቁጥሩን ስንመለከተው በጣም በጣም ትንሽ ነው። እርግጥ አንድ ሰው የሚኳ ቢታመም ቀላል አለ፣ ግን በኢትዮጵያ ውስጥ አሁን በጣም ትንሽ ነው። እኛ ኢትዮጵያውያን የእድል መስኮት ያለን ጊዜ አሁን ነው። ይሄ ወረርሽኝ አገሪቱን ሳይወር ልንከላከለውና ልናቆመው የምንችልበት እድል ቢኖር ይቺ አሁን ያለችን ጊዜ ናት። አንድ ጊዜ ወረርሽኙ እንደ ሰደድ እሳት እንደሱ ነው የምናየው፣ እንደ ሰደድ እሳት፣ ሊያቆመው የማይችል ሰደድ እሳት። እኛ አሁን እያየነው ነው። አሜሪካ የምንኖረው ሰዎች ኒውዮርክን ማየት ነው፣ ጣሊያንን ማየት ነው፣ ስፔንን ማየት ነው፣ ራሱን ቻይናን ማየት ነው። እና እኛ ጸሎታችንና ልናድርግ የምንችለው ሙከራችን ሁሉ ኢትዮጵያ ውስጥ እንደዚህ አፍሪቃ ውስጥ እንዲህ አይነት ይሄ ወረርሽኝ ልቅ እንዳይሆን ሊደረግ የሚችለው ነገር ሁሉ መደረግ ያለበት። አሁን አንዱ አሁን በእጃችን ያለው ይሄ ማስክ ነው፣ ጭንብሉን እፊታችን ላይ ማድረግ ነው። በሽታው ከኛ ወደ ሌሎች እንዳይሄድ፣ ከሌሎች ወደ እኛ እንዳይመጣ ሰው ሁሉ ካደረገ አንዱ ሌላ ካሰጠ ያንን በሽታ ያንን በሽታ መቅታትና መቆጣጠር ከሚቻልባቸው መንገዶች አንዱ ነው። ቅድም እንኳን እንዳለው ይሄ የመራራቁ ነገር ከባድ ሊሆንም እንኳን ከኑሮ የተነሳ ማለት ነው። እምብሉን ማድረግን ቀላል ነገር ነው። ደብረብርሃን ብርሃን ካለ ከአንድ ሐኪም ጋራ ዛሬ ስነጋገር ነበር እና ምን አለ ምን ይመስልሃል? እንደው እዚህ በረድ ስለሚል እንደው ሰዎ አፍንጫው ድረስ የሚጋቢውን ተኮፍኖ ቢሄድ እሱስ እንደው አይረዳውም ይረዳል? ምን አልኩት፣ ይረዳል አፍንጫ ላይ ድረስ አድርጎ ሸፍኖ ቢሄድ በጋቢ ውስጥ ቢነጋገር ይረዳል ማለት ምን ጥናት አይተህ ነው? ደባል አይቼ ሳይሆን ትንሽም ቢሆን ሊረዳ ይችላል። ነገር ግን አለማድረጉ የራሰ ነው የታወቀ ነው አለማድረጉ። ስለዚህ ሰው ሁሉ አንዱ በሌላው እንደዛ አይነት ፍቅር ቢያሳይ፣ ፍቅር ማሳየት ማለት ነው አፍን መሸፈን ማለት ለዛ ሰው እንደዚያ ማድረግ ቢቻል ይቺ የእድል መስኮት ሳታመልጠን በብዙ መንገድ አሁን ኢትዮጵያ ውስጥ ይሄ በሽታ እንዲቆም ብዙ ሙከራ እየተደረገ እንዳለ አውቃለሁ እና እያንዳንዱ ሰው ደግሞ ይሄንን ቢያደርግ፣ ርቀቱን መጠበቅ በተቻለ መጠን ቢያደርግ፣ ጭምብሉን ፊት ላይ ማድረግ ቢችል፣ ይሄ በሽታ እርግጠኛ ነኝ ሳይውል ሳያደር በአጭር ጊዜ ውስጥ ሊቆም የሚችል ነው። ለዚህ ነው የተስፋ መስኮት አለን ያልኩት። የተስፋ መስኮትን ካነሱ አልቀረ አብዛኛው የዓለም ህዝብም ሆነ ጤና ባለሙያዎች ፖለቲከኞችም ቢሆኑ በአመራር ላይ ያሉ የሚጠብቁት ነገር ቢሆን በፍጥነት እውን እንዲሆን ክትባት ወይም ደግሞ ሌላ የመፈወሻ መድኃኒት ማግኘቱ ላይ ነው። በርካታ የላቦራቶሪ ምርምር ጥናቶች በመላው ዓለም በየቦታው የተከናወነ ኢትዮጵያንም ጨምሮ አውስትራሊያ፣ አሜሪካም እንዲሁ። ይህስ ምን ያህል ተስፋ አለው? በምን ያህል ጊዜ እውን ሊሆን ይችላል? ቫይረሱስ እንዴት ሊያከ ሊገጥም ይችላል ብለው ያስባሉ። በእርግጥ የአውስትራሊያ ምክትል የጤና ኃላፊ ከ12 እስከ 18 ወራት ድረስ ሊፈጅ ይችላል የሚል ምክረ ሀሳብ አቅርበዋል። ለህዝብ እስከዛ ድረስ እንዲጠነቀቅ የዚህ የክትባቱን የማግኘቱ ጉዳይ ያሉ ተስፋዎች ምንድን ናቸው? በአሁኑ ወቅት ሶስት ነገሮች ናቸው በዚህ አንጻር የሚታዩት። የመጀመሪያው ይሄ ዲያግኖስቲክስ የሚባለው ነው ማለትም ትሪትመንት አይደለም። ነገር ግን በሽታው ያ ሰው በእርግጥ አለው የሌለውም ብሎ ቴስት የሚያደርገው ቴስት ኪት አሁን በጣም እየተሻሻለ የመጣው በአስር ደቂቃ ውስጥ በአስራ አምስት ደቂቃ ውስጥ አንድ ሰው ያ በሽታው የተያዘ እንደሆነ ፖዚቲቭ ወይም ኔጌቲቭ መሆኑን የሚያውቁበት ደረጃ ላይ ተደርሷል። አሁን ያንን በብዛት ማድረግና ማሰለፍ በተቻለ መጠን አቅም ይጠይቃል። እርግጥ ማድረግ ምንድን ነው የሚረዳው አንድ ሰው በሚጠረጠርበት ጊዜ ቶሎ ቴስት ከተደረገና ፖዘቲቭ ከሆነ ያ ሰው እንዲገለል ይደረጋል። ያ ሰው መገለል አለበት፣ ስሜቱ ካለው መገለል ያስፈልገዋል ያ ሰው ማለት ነው። ራሱን ያገላል ማለት እና ይሄ ዳያግኖስቲክስ ላይ አሁን በጣም በጣም በአጭር ጊዜ ውስጥ ጥሩ ውጤት እያሳየነ ያለው እርግጥ በቀላሉ የሚመጣ አይደለም ዋጋ የሚያስከፍል ነው። እንግዲህ የእሱ ሌላ እንዴት እንዲ አለቅ፣ አንደኛው እሱ በዳያግኖስቲክስ በኩል ነው። ሁለተኛው በትሪትመንት በኩል ነው ማለት አንድ ሰው በበሽታው ከተያያዘ በኋላ የሚፈውስ የበሽታውን ስሜት የሚያደረግም ከዛም አልፎ ተርፎ ደግሞ ከሞት የሚከላከል ምንድን ነው ተብሎ ሲታይ አሁን የሚያስጠንቀው በዓለም ዙሪያ ከመቶ በላይ የሚቆጠሩ የመድኃኒት አይነቶች እየተሞከሩ ነው ያሉት። ከመቼውም ጊዜ ይበልጥ ሳይንቲስቶች በአንድ ሀሳብ እና በአንድ ልብ ሆነው ለዚህ በሽታ ፍቱን የሆነ መድኃኒት እየተፈለገ ነው ያለው። ጥቂቶች መድኃኒቶች ተስፋ ያሳዩ መድኃኒቶች አሉ፣ እና አሁን በክሊኒካል ትራያል ላይ ያሉ አሉ። በሙከራ ላይ በመጀመሪያ በላብራቶሪ፣ ከዛ እንደገና ደግሞ ወጥቶ ደግሞ በሰው ላይ ማለት ነው፣ በክሊኒካል ትራያል ላይ እየተሞከሩ አሉ። በተለይም ደግሞ አንዱ ሳትሰሙት አትቀሩም ምናልባት፣ ለትሪትመንት የሆነ ሃይድሮክሲክሎሮኩዊን የሚባል እኛ ድሮ ኢትዮጵያ የምናውቀው መድኃኒት ነው ያ መድኃኒት ለወባ መከላከያ ድሮ ሲሰጥ የኖረ መድኃኒት ነው ያ መድኃኒት ለሌላም ለሌላም በሽታ አሁን ተጠቅሞበታል፣ እና እንደ ሉፐስ ያለ በሽታ ተጠቅሞበታል። አሁን ተስፋ አሳዩ ከሚባሉት መድኃኒቶች አንዱ ሃይድሮክሲክሎሮኩዊን ነው፣ ለዚህ ለኮሮና ቫይረስ ማለት ነው። ግን ቋሚ የሆነ ይሄ እኔ ኤፒዲሚዮሎጂስት ስለሆንኩ አንድ ሰው ታምም የነበረ ክሎሮኪን ወሰድኩ፣ ከዛ ወዲያ ተፈወትኩ፣ ስለዚህ መድኃኒቱ ፈውስ ነው የሚለኝም ሰው አላምን። በምስክርነት አደለም የማም ነው፣ በሳይንሱ ስንት ሰው ተደረገለት ስንቱ ሰው ወሰደ መድኃኒቱን፣ ከዚህ ውስጥ በድል ነው ወይስ መድኃኒቱ ፍቱንነቱ ነው የሚል መመዘኛዎች አሉ። በነዛ መመዘኛዎች ውስጥ ካላለፈ ጥሩ ነው መስማቱ ነገር ግን እንዲህ ነው መድኃኒቱ ለማለት አይቻልም ስለዚህ አሁን ሃይድሮክሲክሎሮኩን በሙከራ ላይ ነው ያለው እሱ ብቻ አይደለም ሌሎችም ደግሞ እንደዚሁ አንድ ሶስት መድኃኒቶች በጣም ተስፋ ይሰጣል እየተባሉ የሚጠበቁ መድኃኒቶች አሁን በሙከራ ላይ ያሉ አሉ ስለዚህ አንዱ ሌላው ተስፋችን በአጭር ጊዜው መድኃኒት ይገኛል የሚል ተስፋ ነው የሰውስ መድኃኒት ማለት ነው ሶስተኛው ቅድም ያነሳኸው የክትባቱ ጉዳይ ነው ቫክሲን የክትባቱ ጉዳይ ነው የክትባቱ ጉዳይ አግባብ ባለው መልኩ ትክክለኛው በቶሎ የሚመጣበት መንገድ በጣም በቀለለ መንገድ ከስ ለማድረግ ማለት ነው ብዙዎቹን በአንድ ጊዜ ድሮ ሀያ አራት ወር የሚፈጅ የነበረው አሁን በሶስት ወር ባነሰ ጊዜ ውስጥ ነው ቼክ ሊደረግ የሚችለው። ይረዳል አይደለም የሚለውን ለማድረግ ስለዚህ አሁን ደግሞ የቫክሲን ትራያልስ በየቦታው እየተደረጉ ነው ያሉት። ብዙ ካምፓኒዎች ተስፋ አላቸው። ሆኖም እንደ መድኃኒቱ እንደ ትሪትመንቱ ሳይሆን ቫክሲን ጊዜ ይፈጃል። ቅድም ላልከው ምናልባትም አስራ ሁለት እስከ አስራ ስምንት ወራት ድረስ ይፈጃል ነው የሚባለው እና እስከዛ ድረስ ግን ይሄ ሙከራ እንደቀጠለ ነው የሚሆነው። ምናልባት እኔ ተስፋ የማደርገው ሁላችንንም የሚያስደስት ዜና ይመጣል፣ ይሄ ሁሉ ሙከራ በሚደረግበት ጊዜ ከነዚህ ሁሉ አንዱ የሚሰራ ይኖራል የሚል ተስፋ የእኔ ብቻ ሳይሆን የብዙዎችም ተስፋ ነው። ያም ደግሞ እንደቀጠለ ነው ያለው። ፕሮፌሰር ጥላሁን አደራ በቨርጂኒያ ኮመንዌልዝ ዩኒቨርሲቲ የቤተሰብ ሕክምናና የህብረተሰብ ጤና ዲፓርትመንት ኤፒዲሚዮሎጂ ዲቪዥን ሰብሳቢ፣ ስለ ቃለ ምልልሱ እናመሰግናለን። እኔም እንዲሁ አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.